አራተኛው ዙር አገር አቀፍ የሕዝብና ቤት ቆጠራ እንዲራዘም የቀረበው የውሳኔ ሐሳብ ተገቢ አይደለም ሲል የትግራይ ክልል መንግሥት አስታውቋል። የክልሉ መንግሥት በተጨማሪም የመንግሥትን ተአማኒነት ይሸረሽራል፣ ሕገ መንግሥቱንም ይጻረራል የሚል አቋም እንዳለው የትግራይ ክልል የንግድ ኢንዱስትሪና ከተማ ልማት ቢሮ ኃላፊ ዶክተር አብርሃት ሐስተ በትናንትናው ዕለት በሰጡት መግለጫ አመልክተዋል። በኢትዮጵያ በተለያዩ አካባቢዎች የተፈናቀሉ ወገኖችን ወደ ቀያቸው የመመለስ ስራ እንደሚፈልገው ስላልተፈጸመ የቆጠራው ጊዜ እንዲራዘም የሚል የውሳኔ ሐሳብ የፌዴራል የህዝብና ቤት ቆጠራ ኮሚሽን ባለፈው ሳምንት ማቅረቡ አይዘነጋም። ለዝርዝሩ የመቀሌ ዘጋቢያችን ሙልጌታ ጽብሃ እንደሚከተለው አቅርቦታል። ከመጋቢት መጋቢት 292011 ዓ ም ጀምሮ በሁሉም የኢትዮጵያ አካባቢዎች ይካሄዳል ተብሎ የነበረው የህዝብና ቤት ቆጠራ ባለፈው ሳምንት የፌዴራል ህዝብ ቆጠራ ኮሚሽን ባካሄደው አስቸኳይ ስብሰባ አራተኛ የህዝብና የቤት ቆጠራ ላልተወሰነ ጊዜ እንዲራዘም መወሰኑን ተከትሎ የትግራይ ክልል መንግስት ትክክል አይደለም በማለት ተቃውሞታል። የክልሉ አቋም አስመልክቶ በትናንትናው ዕለት መግለጫ የሰጡት የኮሚሽኑ አባልና በምክትል ርዕሰ መስተዳድር ማዕረግ የትግራይ ክልል ንግድ ኢንዱስትሪና ከተማ ልማት ቢሮ ኃላፊ ዶክተር አብርሃም ተፈስተ የቆጠራ ስራው በተያዘለት ጊዜ እንዲካሄድ የተለያዩ ዝግጅቶች ሲደረግ ቆይቷል ሲሉ ተናግሯል። ብዙ ሀብትና ጉልበት ወጪ የተደረገለት ትልቅ ሀገራዊ እቅድ በጊዜው አለመፈጸም ብክነት ነውና ለዚህም ተጠያቂ ሳይቀመጥለት ነው የተወሰነው ብለዋል። ውሳኔው ከህገ መንግስቱ ድንጋጌዎች ጋር እንደማይጣጣም ዶክተር አብርሃም ገልጸው፣ ችግሮች ቢያጋጥሙ እንኳን ፈጣን መፍትሄ በመስጠት ስራውን ማስቀጠል ይገባ ነበር እንጂ መራዘሙ ትክክል አይደለም ሲሉ ተናግሯል። በእኛ በኩል እንደ ትግራይ ክልል ቆጠራው በታቀደለት ጊዜ መካሄድ አለበት የሚል አቋም ነው የወሰድነው። ለዚህም አስፈላጊ ዝግጅት አድርገናል። በቀሩት ጊዜያትም የቀሩት ስራዎች ለማከናወንና ቆጠራው በስኬት እንዲካሄድ ለማድረግ ዝግጁ መሆናችንን ተገምግመዋል ማለት ነው በኮሚሽኑ ጭምር። ስለሆነም ቆጠራው በእቅዱ መሰረት መካሄድ አለበት የሚል አቋም ነው ያራንደነው መጋቢት 9 2011 ዓ ምት የህዝብና የቤት ቆጠራ ስራ እንዲራዘም ከመወሰኑ ከ12 ቀናት በፊት ኮሚሽኑ ባካሄዱ ስብሰባ ሁሉም ስራዎች በታቀደው መሰረት እየሄዱ ናቸው ተብሎ ተገምግሟል ያሉት ዶክተር አብርሃም ተከስተ፣ በአጭር ጊዜ ውስጥ ግን ትልቅ ችግር ሳይፈጠር ይህ ሀገር አቀፍ ትልቅ መርሃ ግብር እንዲራዘም መደረጉ የመንግስት አሰራር ግልጽነት የጎደለው መሆኑ ያሳያል ብለዋል። ለቆጠራ ስራው የሚያስፈልጉ ዘመናዊ የሞባይል ታብሌቶች፣ ጂፒኤስ እና ሌሎች ግብዓቶች በተገዙበት ከ180 ሺህ በላይ ቆጣሪዎችና ተቆጣጣሪዎች ለስራው ዝግጁ በሆነበት ሁኔታ ቆጠራው እንዲራዘም የውሳኔ ሀሳብ መቅረቡ ስህተት ነው በማለት ተቃውመውታል። ይህ ቆጠራ መራዘም በውጭ ሀገራት መንግስታት የሀገሪቷ ታማኝነትም የሚሸረሽር ነው ብለዋል። ይሄ ቆጠራ በዓለም ደረጃም ትልቅ ትኩረት የተሰጠው ቆጠራ ነው። በቴክኖሎጂ የታገዘ ቆጠራ ስለሆነ የተለያዩ አካላት በተለየ መልኩ እየተከታተሉት የቆዩ ስራ ነው ይሄ። አንዳንዶቹም በገንዘብ በቴክኖሎጂ በሙያ እና በሎጂስቲክስ እየደገፉት መጥተዋል። ቆጠራው መራዘሙ የአመራር የመንግስት ውድቀት ያሳያል የሚል ሀሳብ ነው ያለን። የፌዴራል መንግስቱ ለውሳኔዎቹ ለፖሊሲዎቹ ተፈጻሚነት ያለው ብቃትና ዝግጁነት አናሳ እንደሆነ ያሳያል የሚል እውነት ነው ያለን። ለሶሻል ሚዲያና ለሌሎች ኃይሎች የሚያነሱት መነሻ በማድረግ የሚወስን መንግስት እየሆነ እንዳለ ነው ያየ ነው። ብዙ ሀብት የፈሰሰበት ብዙ ኢንቨስትመንት የፈሰሰበት ስራ ሆኖ ሳለ ለኪሳራ የሚዳርግ ውሳኔ ነው። ህገ መንግስቱን የሚሸረሽር ውሳኔ ነው። በአጠቃላይም ከዚህ በኋላ ቆጠራ ይካሄዳል ወይ የሚለውን ጥያቄ በጣም ከባድ ጥያቄ ያደርገዋል። የህዝብና የቤት ቆጠራ ኮሚሽን ባለፈው መጋቢት 9 2011 ዓ.ም ባካሄደው ስብሰባ በግጭት ምክንያት የተፈናቀሉ በርካታ ወገኖች ወደ ቀያቸው የመመለሱ ስራ በበቂ ሁኔታ ባለመሰራቱ ቆጠራው እንዲራዘም የውሳኔ ሀሳብ ለተወካዮችና ለፌዴሬሽን ምክር ቤቶች እንዲቀርብ መወሰኑ ይታወሳል። ለቆጠራው የሚያስፈልጉ ግብዓቶች ማሰራጨት ቢጀመርም ከትግራይ ክልል ውጭ ግብዓቶች እንዳልተጓጓዙም ተገልጿል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም